ማህደረ ዜና። በትችት ውዝግብ ተጀምሮም በስድብ ንትርክ ንሮም ባልተጠበቀ አሳዛኝ ውጤት የተጠናቀቀው የዩናይትድ ስቴትስ ምርጫ አሜሪካኖችን ዛሬም ሁለት ገምሶ እያወዛገበም እያወቃቀሰም እያነታረከም ነው። የአወቃቃሽ አነታራኪው ምርጫ መዘዝ ሞስኮ ተሻግሮ የሞስኮ ዋሽንግተኖችን ስር የሰደደ ጠብ ማጋጋሚያ ሰበብም ሆኖ አለ። አሁን ሁለት ከተገመሱት የአሜሪካ ፖለቲከኞች ተሰናባቾቹ ሞስኮን ወንጃይ፣ አውጋሽ፣ ቀጪ ሲሆኑ መጪ ወይም ስልጣን ተረካቢዎቹ ውንጀላ፣ ውግዘት፣ ቅጣቱን ተቃዋሚዎች ናቸው። የፖለቲከኞቹ ሰፊ ልዩነት ራሷን የዲሞክራሲ ቀንዲል የሰብአዊ መብት አርአያም የፍትህ እኩልነት ተምሳሌት የዓለም መሪ አስተባባሪ አድርጋ የምትቆጥረውን ታላቅ ሀገርን ታላቅነት ከመርህ እጥረት ጋር እያላተመውም ነው። ሰበብ ምክንያቱን ላፍታንቃኛለን። አብራችሁን ቆዩ። ከተራው ነፍስ ወከፍ ጠመንጃ እስከ ጅምላ ጨራሹ ኒውክሌር ቦምብ ከባህር እስከ ሕዋ መተላለቂያ ጦር መሳሪያ በማምረት ሌሎችን በማስታጠቅ አቻ የላቸውም። ቀዝቃዛ ጦርነት ባሉት የጠብ ውዝግብ የፍጥጫ ዘመናቸው በድፍን ዓለም ሚሊዮኖች ያለቁባቸውን ግጭቶች፣ ውጊያና ጦርነቶችን በቀጥታ አሊያም በተዘዋዋሪ ዘውረዋል። አንድም ጊዜ፣ አንድም ስፍራ አንዳቸው ሌላቸውን ወግተው ግን አያውቁም። ሞስኮና ዋሽንግተን ቀዝቃዛው ጦርነት ማብቃቱን ሲያውጁ የቆየ ጠብ ውዝግብ ፍጥጫቸው የመፈጸሙ ጅምር መስሎ ነበረ። ከዓመታት ረፍት በኋላ ዳግም ሲሻኮቱ ከሰርቢያ እስከ ኮሪያ ከዩክሬን እስከ ሶሪያ ሀገር ህይወት ንብረት የሚያጠፋውን ግጭት ጦርነት ያጋግሙት ገቡ አንድም ቀን አንዳቸው በሌላቸው ላይ ቃታ ስበው ግን አያውቁም ዋሽንግተንና ሞስኮ ሌሎችን ከማስታጠቅ ማጋጨት ማጋደል ባለፍ ቀጥታ የማይታኮሱት ሀያላን አንዱ የሌላውን እውቀት ምርት ስራና ስልት ለመገልበጥ ለማጋለጥ ለማክሸፍ ወይም ለማጨናገፍ በስለላ ዲፕሎማሲው ያልተጠላለፉበት ጊዜ ግን የለም። የስለላ ጥልፍልፉ ርቀት ሳይበርን ፈጥሮም ሳይበርን መሳሪያው ካደረገ በትንሽ ግምት ሁለት አስር ታስቆጥሯል። ሃኪንግ ይሉታል እነሱ የዓለም ትላልቅ መገናኛ ዘዴዎች። የሰሞኑ ቋንቋም ትላልቆቹ ሀገራትና ጠለፋው ነው ሃኪንግ ር የተባበረችው የሶቪየት ሕብረት ሪፐብሊክ ኤስኤስኤስ አርን ሌኒን ወይም ስታሊን ፈጥረዋት ከነበሩ የዛሬዋን የሩሲያ ፌዴሬሽንን ዳግም የመሰረቱት የልሲንና አልጋ ወራሻቸው ናቸው። ቭላድሚር ፑቲን። ሶቪየት ህብረት ከተፈረካከሰች በኋላ ምጣኔ ሀብቷ ዳሽቆ ከሀያልነት ማማ ተሽቀንጥራ ለማኝነት ወለል ላይ የተነጠፈችውን ያችን ሀገር ዛሬ ካለችበት ከፍታ ላይ ያደረሱት ደግሞ የቀድሞው እውቅ ሰላይ ናቸው፣ ፑቲን። ፑቲን በሁለት ሺህ ዓ.ም ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ከፕሬዚደንት ቦሪስ የልሲን የወረሱትን ስልጣን በምርጫ አጸድቀው በተቆጣጠሩ ማግስት የሀገራቸውን ምጣኔ ሀብት ገዝግዞ የጣለውን የቼችንያን ጦርነት አስቆሙ። ሙስና፣ ዋልጌነት፣ ስንፍናን ሙሉ በሙሉ ባያጠፉ በአብዛኛው ቀነሱት። ፑቲን የተረጋጋ መንግስት መስርተው ጦርነቱን አስቁመው ሙስና፣ ዋልጌነትና ስንፍናን ቀንሰው የሩሲያን ምጣኔ ሀብት ከአዘቅት አንስተው በድህነት አረንቋ ይዳክር የነበረ አብዛኛ ሕዝባቸውን የመካከለኛ ገቢ ባለቤት ያደረጉት በሁለት ዘመነ ስልጣን በስምንት ዓመት ውስጥ ነበረ። ከ2000 እስከ 2008 የቆየው ዘመነ ስልጣናቸው ሲያበቃ አራት ዓመት በጠቅላይ ሚኒስትርነት አዝግመው ዳግም የፕሬዝደንትነቱን ስልጣን ለመጠቅለል አንድ ሁለት ሲሉ ከውስጥም ከውጭም የገጠማቸው ተቃውሞ ግን ቀላል የሚባል አይነት አልነበረም። ያንው ጠቅላይ ሚኒስትር ለፕሬዚደንትነት ዳግም እንደሚወዳደሩ ካስታወቁ ከ2011 ጀምሮ እስከ 2013 የቀጠለው ተቃውሞና የአደባባይ ሰልፍ ዛሬም ተዳፈነ እንጂ ሙሉ በሙሉ ጠፋ ማለት ያሳስታል። በተከታታይ በተደረገው የአደባባይ ሰልፍ ተቃዋሚ ፖለቲከኞች፣ የመብት ተሟጋቾች፣ ኮሚኒስቶችና ግብረ ሰዶማውያን ተካፋዎች ነበሩ። አብዛኞቹ የሰልፉ አደራጅና መሪዎች ግን እኒያ ፑቲን በመጀመሪያ የፕሬዝደንትነት ዘመናቸው ከድህነት አንስተው የመካከለኛ ገቢ ባለቤት ያደረጓቸው ኑስ ከበርቴዎች ናቸው ያት አባቶቻቸውን የብሔረተኝነት ሀገር የመውደድ የአኗኗር ይትባህልና ስሜትን ችላያሉ የምዕራቡን ትምህርት፣ አስተሳሰብ አኗኗርና ፖለቲካዊ ይትባህል ለሚያቀነቅኑት ልኒያ ንስ ከበርቴዎች ከመገናኛ ዘዴዎች ሽፋን እስከ ስለላ መረጃ ከተቃውሞ ስልት እስከ ገንዘብ ከዲፕሎማሲ እስከ ዓለም አቀፍ እውቅና የሚደርስ ድጋፍ በመስጠት ግንባር ቀዳሚዋ ሀገር ደግሞ ዩናይትድ ስቴትስ ነበረች ነችም። የቀዝቃዛው ጦርነት ባበቃበት ወቅት ክሬምሊንና ዋይት ሀውስን ይቆጣጠሩ የነበሩት ቦሪስ ኤልሲንና ቢል ክሊንተን ጥብቅ ባይባል እንኳን የሚግባቡ ወዳጆች ይመስሉ ነበረ። የኤልሲን አልጋ ወራሽ ፑቲንና የባለቤታቸውን መንበር የሚመኙት ወይዘሮ ሂላሪ ክሊንተን ግን ለመጠፋፋት የሚፈልጉ ጠላቶች ይመስላሉ። ብዙ ታዛቢዎች እንደሚስማሙበት የወይዘሮ ክሊንተንና የፑቲን ጠብ ዋና ምክንያት ፑቲንን በመቃወም ይደረግ የነበረውን የአደባባይ ሰልፍ ክሊንተን በግልጽ ከመደገፍ አልፈው ለሰልፉ አስተባባሪዎች ዲፕሎማሲያዊ ድጋፍ መስጠታቸውና የሰልፈኞቹ ጥያቄ ዓለም አቀፍ እውቅና እንዲያገኝ መጣራቸው ነው። የሁለቱን ጠብ የሚያውቁት ዶናልድ ትራምፕም የዲፕሎማሲውን ወግ ባያውቁትም በምረጡኝ ዘመቻቸው ወቅት የሩሲያዎችን እርዳታ በግልጽ ጠይቀው ነበረ። ሩሲያ፣ ከሰማችሁን የጠፋውን 30 ሺህ ኢሜይል እንደምታገኙት ተስፋ አደርጋለሁ። ትራምፕ የጠቀሱት ኢሜል ወይዘሮ ክሊንተን ውጭ ጉዳይ ሚኒስትር በነበሩበት ወቅት የግልና የመንግስትን ኢሜል አሳክረዋል የተባለውን ነው። የትራምፕ መልእክት መስከረም ላይ ከመሰማቱ ከወራት በፊት ግን ዊኪሊክስ የተባለው ሚስጢር አጋላጭ አምደመረብ የክሊንተንን የምርጫ ዘመቻ ከሚያስተባብረው ከዲሞክራቲክ ፓርቲ ብሔራዊ ኮሚቴ ዲኤንሲ፣ በእንግሊዝኛ ምህጻሩ የጮለጉ ኢሜሎችን ለዓለም ዘርግፎት ነበረ። ጁሊያን አሳንጅ የሚመሩት ዊኪሊክስ ሐምሌ 22 2016፣ ክፍል 1 ብሎ 17252 ኢሜሎችንና 8034 ተያያዥ መልእክቶችን አትሟል። የፕሬዚደንት ኦባማ መስተዳደርና የክሊንተን ደጋፊዎች እንደሚሉት ዊኪሊክስ በተከታታይ ያሳተማቸው መልእክቶች የወይዘሮ ክሊንተንን የምርጫ ዘመቻ ምስጢር በማጋለጡ ለክሊንተን ሽንፈት ወይም በተቃራኒው ለትራምፕ ድል ምክንያት ሆኗል። 17ቱም የዩናይትድ ስቴትስ የስለላ ድርጅቶችና ተቋማት በጋራ ባወጡት የጥናት ውጤት እንዳሉት ደግሞ ኢሜይሎቹን ጠልፈው ለዊኪሊክስ አሳልፈው የሰጡት በፕሬዚደንት ፑቲን በቀጥታ የታዘዙ የሩሲያ የኮምፒውተር ሰላይ ወይም ጠላፊዎች ወይም ሃከርስ ናቸው። ጉዳዩን እንዲያጣራ የተሰየመው የምክር ቤት ኮሚቴ ሊቀመንበር ሴናተር ጆን መኬን ይህንኑ የስልላ ማኅበረሰባችን ይህንን የሩሲያዎች እንቅስቃሴ የሚመለከት ተጨማሪ መረጃዎችን ካወጣና ለጠለፋ የዋለውን መሳሪያና መዋቅርን ያካተተ ዘገባ ይፋ ካደረገ ወዲህ የሩሲያም የሲቪልና ወታደራዊ የስልላ ድርጅቶች አሜሪካንን ማጥቃታቸው ግልጽ ሆኗል። ሩሲያ በሀገራችን ላይ የፈጸመችውን ጥቃት ማንኛውም አሜሪካዊ ሊረዳው ይቀባል። ለዩናይትድ ስቴትስ የውጭ ኃይል ጣልቃ የማይገባበት ነጻና ፍትሐዊ ምርጫ ከማስተናገድ የበለጠ ብሔራዊ ጥቅም የለም። የፕሬዚደንት ባራክ ኦባማ መስተዳደርም የሀገሩን ብሔራዊ ጥቅም ለማስከበር 35 የሩሲያ ዲፕሎማቶችን ከሀገሩ አባሯል። በአራት የሩሲያ ባለሥልጣናት ላይ ማዕቀብ ጥለዋለም። የሞስኮ ዋሽንግተኖች እሰጥ አገባ በተለይም የዩናይትድ ስቴትስ እርምጃ ቀዝቃዛው ጦርነት አበቃ ከተባለበት ጊዜ ወዲህ የመጀመሪያውና ከባዱ እርምጃ ነው። ቀዝቃዛው ጦርነት ካበቃ ወዲህ በሩሲያ ላይ ጠንካራ ቅጣት ሲጣል፣ ያሁኑ እጅግ ከፍተኛው ነው። እርምጃው እጅግ ከፍተኛ መሆኑን እንረዳለን። ይሁንና የሩሲያን እርምጃ ለመግታት ያሁኑ የመጀመሪያው እንጂ የመጨረሻው ይላሉ የኢንተርኔት ደህንነት ባለሙያም ጄምስ ሉዊስ። ሩሲያም የአሜሪካኖችን ውንጀላ አጣጥላ ነቅፈዋለች። አሜሪካ ለወሰደችው እርምጃ አጸፋ እርምጃ መውሰዷ እንደማይቀርም አስጠንቅቃለች። ይሁንና ፕሬዚደንት ቭላዲሚር ፑቲን ሁለት ሳምንት በማይሞላ ጊዜ ውስጥ ዋይት ሃውስን ከሚያስረክቡት ከፕሬዚደንት ባራክ ኦባማ ጋር መነታረኩን አልፈለጉም። ትራምፕ ስልጣን እስከሚይዙ በሚል ምክንያት አጸፋ እርምጃውን ናቅ አድርገው ትተውታል። ተመራጭ ፕሬዚደንት ዶናልድ ትራምፕም ኢሜይሎቹን የጠለፉት የሩሲያ የስለላ ባለሙያዎች ናቸው የሚለውን የተቀናቃኞቻቸውን ወቀሳ አልተቀበሉትም። ይህ ከንቱ ነገር ነው፣ አላምንበትም። እንደሚመስለኝ ዴሞክራቶቹ በጥሰው የቀጠሉት ነው ምክንያቱም በዚች ሀገር የምርጫ ታሪክ ታይቶ የማይታወቅ ሽንፈት ገጥሟቸዋል። ሩሲያ የጠለፈችው የዲሞክራቶቹን ብቻ ሳይሆን የሪፐብሊካኖቹንም የምርጫ ዘመቻ ሚስጢራዊ መልእክቶች እንደሆነ የአሜሪካ የስለላ ድርጅቶች አስታውቀዋል። እስካሁን የታተመው ግን የዲሞክራቶቹ ብቻ ነው። ዶናልድ ትራምፕ ጠላፊዎቹም፣ ቻይና ወይም ሌሎች ወገኖች ላለመሆናቸው ምን መረጃ አለ ይላሉ። የአሜሪካ የስለላ ድርጅቶች መረጃን ደግሞ የትራምፕ የሽግግር ቡድን አባላት እነዚህ ሳዳም ሁሴን ጅምላ ጨራሽ ጦር መሳሪያ ታጥቀዋል ብለው የነበሩት አይደሉም እንዴ እያሉ ይጠይቃሉ። ፌዝ መሰል ጥያቄ የተለጠፉትን መልእክቶች የሚያትመው የዊኪሊክስ መስራች ጁሊያን አሳንጅም መልእክቶቹ ከሩሲያ አልደረሱንም ባይ ናቸው። ባለፉት ሁለት ወራት በተደጋጋሚ አስታውቀናል። ምንጫችን የሩሲያ መንግስት አይደለም፣ ሌላ መንግስትም አይደለም። ክፉ ክክር ዘመቻው እስከ ውጤቱም ተራስ ደድፍ ወቀሳ፣ መነቃቀፍ ያልተለየው የአሜሪካኖች ምርጫ የሀገሪቱን ፖለቲከኞች ሁለት ገምሶ ማወዛገቡ እንደቀጠለ ነው። ሩሲያን በመወንጀልና ባለመወንጀል የሰፋው ልዩነት ለኃያሊቱን ሀገር ወዴት እንደሚያጉዛት ማጠያየቁም አልቀረም። መልሱም ግን ያው ጊዜ ነው ሰጪው። ነጋሽ መሐመድ ነኝ። ቸር ያሰማል።